مزمور ماتو سلاسا عرات سبهو لسم اقزي اذيهر سبهو عقبرتيهو لأقزي اذيهر اللي قومو وستبيت اقزي اذيهر وستعاص عدبيت عملاكنا سبهو لأقزي اذيهر اسمهير اقزي وزمرو لسمو اسم سناي اسم ليا اقوب حاريو اقزي ولا اسرائيليني لوتو لرستو اسم انا أمركو كما عبيجي اقزي ወአምላክነሂ እምኵሉ አማልክት ኵሎ ዘፈቀደ ገብረ እግዚአብሔር በሰማይኒ ወበምድርኒ በባሕርኒ ወበኵሉ ቀላያት የዐርግ ደመናተ እማጽናፈ ምድር ወገብረ መብረቀ ለጊዜ ዝናም ዘያወጽኦሙ ለነፋሳት እመዛግብቲሆሙ ወቀተለ ኵሎ በክሮሙ ለግብፅ እምሰብ ወእስከ እንስሳ ፈነወ ተአምረ ወመንክረ ማይ ላይለ ፈርወን ወላይለ ግብርቲሁ ዘቀተለ አሕዛበ ብዙሃነ ወቀተለ ነገሥተ ጽኑአነ ኣነ ለሴወን ንጉሠ አሞሬወን ወለዐግ ንጉሠ ባሳን ወለኵሎሙ ነገሥተ ከነአን ወወሃበ ምድሮሙ ርስተ ርስተ እስራኤል ገብሩ አንድም ርስተ እስራኤል ገብሩ ስምከ እግዚኦ ለዓለመ ዓለም ወዝክርከኒ ለትውልደ ትውልድ ስመይ ኰንን እግዚአብሔር ሕዝቦ ወይትናበብ በእንተ ገብርቲሁ አማልክቲሆሙ ለአሕዛብ ዘወርቅ ወዘብሩር ግብረ እደ እጓለ እመሕያው አፍ ቦሙ ወኢይነብቡ አይንህ ቦሙ ወኢይሬእዩ እዝን ቦሙ ወኢይሰምዑ አንፍ ቦሙ ወኢያጼንዉ እድ ቦሙ ወእይ ገሡ እግር ቦሙ ወእየአወሩ ወእይ ነቡ በጐራቂቶሙ ወአልቦ መንፈስ ውስተ አፉሆሙ ከማሆሙ ለይኩኑ ኵሎሙ ለገብርዎሙ ወኵሎሙ ለይታመኑ ቦሙ ቤተ እስራኤል ባርክዎ ለእግዚአብሔር ቤተ አሮን ባርክዎ ለእግዚአብሔር ቤተ ሌዊ ባርክዎ ለእግዚአብሔር ብሩክ እግዚአብሔር በጽዮን زي هدر وستئير يروساليم